አንድነት ለዲሞክራሲና ለፍትህ ፓርቲ የሚሊዮኖች ድምፅ ለነጻነት በሚል መርሃ ግብሩ መሰረት ዛሬ በጎንደርና በደሴ ከተሞች ሰላማዊ ሰልፎችን አካሂዷል። በሁለቱም ከተሞች በሺዎች የሚቆጠር ሰው ዛሬ አደባባይ መውጣቱን የአንድነት ለዲሞክራሲና ለፍትህ ኃላፊዎች ማምሻውን ለቪኦኤ ገልጸዋል። ነብዩ ኃይሉ እባላለሁ። የፍኖተ ነጻነት ጋዜጣ ዋና አዘጋጅ ነኝ የሚሊዮኖች ድምፅ ለነጻነት አንድነት ይፋ ያደረገው ህዝባዊ ንቅናቄ ግብረ ኃይል አባል ነኝ። የዛሬ ሰልፎችን አዘጋጅታችኋል። እነዚህ ሰልፎች የተዘጋጁት አንድነት ፓርቲ በአምስት ዓመት ስትራቴጂክ እቅዱ መሰረት ይህን ህዝባዊ ንቅናቄ አዘጋጅቶታል። ህዝባዊ ንቅናቄው በተመረጡ የክልል ከተሞችና እንዲሁም በአዲስ አበባ የሚካሄድ ነው። የዚሁ መርሐ ግብር አካል የሆኑ ሁለት ሰላማዊ ሰልፎች ናቸው እንግዲህ በዛሬው ዕለት በጎንደር እና በደሴ የተካሄዱት እንዴት ተካሄዱ? መረጃ አላችሁ? አዎ፣ መረጃ አለን። እንግዲህ ከጎንደሩ ብንጀምር የጎንደሩ ሰልፍ ተጠርቶ የነበረው ለሰኔ ሰላሳ ሁለት ሺህ አምስት ዓመተ ምህረት ነበር መንግስት ይራዘምልኝ በሚል ባቀረበው ጥያቄ መሰረት ተራዝሟል። ያም ሆኖ እዛ አካባቢ ያሉት የመንግስት አካላት የአንድነት አመራር አባላትና እንዲሁም አባላትን በማሰር ሰልፉ እንዲደናቀፍ ከፍተኛ ጥረት አድርገው ነበር። ቅስቀሳም ፎርማል የሆነ ቅስቀሳ ሀብት የተጀመረው ትላንት ነው። እንግዲህ አንድ ቀን ሲቀረው። ከዚህ ሁሉ በኋላ ግን ሰልፉ በከፍተኛ የህዝብ ድጋፍ በስኬታማ ሁኔታ እንደተጠናቀቀ ነው የማውቀው። ለምንድን ነው እነዛ ሰዎች የታሰሩት? እንግዲህ ከመንግስት የተሰጠው ምላሽ ምንድን ነው? ሲበተን የነበረው ወረቀት ህጋዊ አይደለም እና ይህን መሰል ነገር ነው የተናገሩት። ግን እዛ ያሉት አመራሮችም ከአክቹዋሊ ከአዲስ አበባም የፓርቲው ስራ አስፈጻሚዎች እና የብሔራዊ ምክር ቤት አባላት ይህን ሰልፍ ለማስተባበር ለመቀስቀስ ወደዛ ሄደው ነበር። እኛ ኃላፊነቱን እንወስዳለን፣ ልቀቋቸው የሚል ነገር ቢመጣም እነሱ ያው እቅዳቸው ሰልፉን ማደናቀፍ ይመስላል። ስለዚህ አለቀቋቸው። ዛሬ ሰልፉ ሲከናወን ራሱ የአንድነት ዘጠኝ አባላት በእስር ላይ ይገኛሉ። ህገወጥ ነው የተባለው ነገር ምንድን ነው? እንግዲህ እዛ አካባቢ ካሉ የአንድነት አመራሮች እንደተረዳሁት የተበተነው ወረቀት አስቆጥቷቸዋል። እዛ ያሉትን ኃላፊ ምክንያቱም ፓርቲው በበተነው ፓምፍሌት ላይ የጎንደርን መሬት ለባዕዳን አሳልፈው የሰጡ ባለስልጣናት ለፍርድ ይቅረቡ የሚል ነው። ይሄ የህዝቡ ጥያቄ ነው። የህዝቡን ጥያቄ ነው አንድነትም ያንጸባረቀው። ስለዚህ ይሄ የፈጸሙት አሳፋሪ ድርጊት ምናልባት ሳያሸማቀቃቸው አልቀረም። በዚህም ምክንያት እርምጃዎቹን እንደወሰዱ ነው የሰማነው። የጎንደርን መሬት ለባዕዳን አካላት ማለታችሁ ምንድን ነበረ? እንግዲህ እንደሚታወቀው ከኢትዮጵያ በተለይም ከጎንደር አካባቢ ላይ ወደ ሱዳን የተካለሉ መሬቶች አሉ። በዚህም የጎንደር ህዝብ ቅሬታ አለው። ሁሉም ኢትዮጵያዊ ሁል ጊዜ የሚቆረቁረው ነገር ነው። ዛሬም ሰልፉ ላይ እንደዚህ አይነት የህዝብ ቅሬታዎች በሰፊው ሲስተጋቡና በመፈክር ሲሰሙ ነበር። እዛ አካባቢ ያሉ መሬቶችን አስመልክቶ አንድ ጊዜ ጠቅላይ ሚኒስትር መለስ ለፓርላማ ሲናገሩ፣ እንደውም እኛ ወደ ሱዳን ገብተን ይዘናል እንጂ እነሱ ከኢትዮጵያ መሬት የያዙት የለም ብለው ነበር። እና ያስታውሳሉ ይሄንን እርስዎ? አዎ አስታውሳለሁ አስታውሳለሁ። እንግዲህ ስርዓቱ በኢትዮጵያ ሉዓላዊነት ላይ ቁርጥ ያለ አቋም የለውም። ከጎንደር አካባቢ ብቻም አይደለም፣ ባድመንም ብዙ ደም የፈሰሰበትንም አሳልፎ ሰጥቷል። ግን የተናገሩትን ነገር ሁሉ ለመቀበል ያስቸግራል። ፕራክቲካሊ እንደሚታየው የኢትዮጵያ ታሪካዊ ቦታዎች ሁሉ ለሱዳን እንደተሰጡ ዓፄ ቴዎድሮስ የተማሩባቸው ትምህርት ቤት፣ ገዳማት ሳይቀሩ ወደ ሱዳን ተካለዋል። ስለዚህ በዛን ጊዜ ኢትዮጵያ ይዛ ነበር ነው። ምንም ግልጽም አይደለም። በወቅቱም ጠቅላይ ሚኒስትሩ ተናግረው የነበሩት ነገር እዚህ ጋር አንድ ጊዜ አንዱ አንዲት ጠቀስ አድርገው ስላልፉልኝ ገለጥ አድርገን ለማለፍ የባድመን ነገር አንስተው ነበር እና ምን ማለት ሆነው አሳልፎ ሰጥተዋል ሲሉ ማለት የፈለግኩት ነገር ምንድን ነው ኢህአዲግ በኢትዮጵያ ሉዓላዊነት ላይ የጸና አቋም የለውም በኢትዮ ኤርትራ ጦርነት ያ ሁሉ ደም የፈሰሰበትን የባድመን መሬት ለማስረከብ ተስማምቷል። አሁን ቴክኒካሊቲ ያልተጨረሱ ነገሮች ስላሉ እንደተንጠለጠለ ቆየ እንጂ ፍርድም የተሰጠው ለኤርትራ ነው። መከራከር ያለበትን ነጥቦች አንስቶ ባለመከራከሩ፣ የጸና አቋም ባለመያዙ ይህንን ሉዓላዊነታችንንም አደጋ ላይ እየጣለ ነው የሚለውን ነገር ለመጥቀስ ነው። ሌላስ የምታቅዱት አለ ሰሞኑን ወይም ደግሞ በቅርብ ጊዜ ውስጥ ይካሄዳል ብላችሁ የያዛችሁት? እንግዲህ አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች በዚህ ሶስት ወር ውስጥ የሰላማዊ ሰልፍና የህዝባዊ ስብሰባ እቅዶች አሉን። የት የት እንደሚደረግ እንግዲህ ጊዜው ሲደርስ በግብረ ኃይሉ ይፋ የሚደረግ ነው የሚሆነው። በጣም አመሰግናለሁኝ፣ አቶ ነቢዩ ለጊዜው አመሰግናለሁ። ስልክ ደውዬ ካነጋገርኳቸው መካከል የደሴን ሰልፍ አስተባባሪ ቡድን መርተው ወደዚያው የተጓዙትና አሁንም እዚያው ደሴ የሚገኙት ብቸኛው የተቃዋሚ ፓርቲ ተወካይ የሆኑት የህዝብ ተወካዮች ምክር ቤት አባል አቶ ግርማ ሰይፎ አንዱ ናቸው። የሚሊዮኖች ድምፅ ለነጻነት የሚባለውን ህዝባዊ ንቅናቄ የመጀመሪያ ምዕራፍ በደሴ የሚገኘውን ቡድን መርቼ ነው እዛ የምንገኘው። ምን ማለት ነው የሚሊዮኖች ድምፅ ለነጻነት? ምንድን ነው ሀሳቡ? የዚህ መርሃ ግብር የሚሊዮኖች ድምፅ ለነጻነት የሚለው የህዝቦች ንቅናቄን ጥር እንቅስቃሴ ጀመር ነው። እንደምታውቁት በሀገራችን ኢትዮጵያ ፍርሃት ነክሷል። ገዥው ፓርቲ በጣም በከፍተኛ ደረጃ ህዝቦችን እያስፈራራ ያለበት ሁኔታ ነው ያለው። ስለዚህ የዚህ ፍርሃት ድባብ መለወጥ አለበት ብለን እናምናለን። የፖለቲካው እንቅስቃሴ በተሻለ መንገድ መሄድ አለበት ብለን ካሰብን ህዝቡ ከፍርሃት መላቀቅ አለበት ብለን እናስባለን። ስለዚህ ይህንን ፍርሃት የሚያስወግድበት ምን አይነት መንገድ መቀየስ አለብን ብለን ለረጅም ጊዜ ስንሰራ የቆየ ነው ነው አንዱ መንገድ እያንዳንዱ ሰው ነጻነቱ በእጁ መሆኑን ለማረጋገጥ የተለያዩ እንቅስቃሴዎችን በማድረግ ነጻ መሆኑን እንዲያረጋግጥ ነው እየሰራ ነው ያለ ነው አንዱ። ይሄ ፍርሃት ድባብ ከፈጠሩት ነገሮች አንዱ ይሄ የጸረ አሸባሪነት ህግ ነው። ስለዚህ ይሄ የጸረ አሸባሪነት ህግ ራሱ አሸባሪ ነው ብሎ እንዲሰረዝ በፊርማው መስጠት ነው። በፊርማው ሲሰጥ ማለት ምን ማለት ነው? ስሙን ይጽፋል፣ ይፈርማል። ይሄ ማለት ያ ሰውዬ ነጻ ዜጋ ነው ማለት ነው። ለነጻነቱ አንድ ነገር አድርጓል ማለት ነው። ሌሎች ደግሞ ሰላማዊ ሰልፍ እንዲወጡ እናደርጋለን። ሰላማዊ ሰልፍ የሚወጡ ሰዎችም ከፍርሀት ነጻ ወጥተዋል ብለን ነው የምናምነው። ዛሬ በደሴ አንዳንድ ሰዎች እንደሚገምቱት ወደ ሀምሳ ሺህ ሬዲዮ ፋና እንደሚገምተው አምስት መቶ ሰው ከሰላማዊ ሰልፍ ወጥተዋልና እርሶስ ምን ይላሉ? እንደምናስታርቀዋል እርሶ መቼም እንደ ራሴ ኖት፣ የተወካዮች ምክር ቤት አባል ኖት እና የእርስዎ ድምጽ ይታመናል ብዬ አስባለሁ። እርሶ ምን ይላሉ? በእርሶ ግምት እንዳዘጋጅም ብዙ ሺህ ሰው ነው የወጣው። ግን እኔ አሁን እንደዚህ አይነት ጥያቄዎች ይኖራሉ ብዬ ቁጥር ለመቁጠር እንትን አላደረኩኝም። ግን ከከንቲባው ጋር ስናወራ እራሱ እኛ አምሳ ሺህ ሰው እንዴት አድርገን እንቆጣጠራለን ነበር ሲለኝ የነበረው እና እኛ አምሳ ሺህ የሚሆን መቶ ሺህም እንዴት እንደምትቆጣጠሩ እናንተ ታውቃላችሁ እያለን ነው የነበረው። እና እኔ እንደዚህ አይነት ግምቶች ላይ በጣም ጎበዝ አይደለሁኝም። እና ለማንኛውም ግን ቪዲዮ ተቀርጿል። እነሱ ሜዳ የቀረጹት ቢሆንም እኛም ደግሞ የቀረጽናቸው ቪዲዮዎች ስላሉ ቪዲዮዎቹ ስንለቃቸው ኢንዲፔንደንትሊ መገመት ይቻላል ብዬ አምናለሁ። ሌላው ነጻነትን ማረጋገጫዎች መንገዶች ብለን የምናስበው በዚህ በ Thank አሸባሪነት ሕግ ምክንያት እየተደረገ የታሰሩ የፓርቲ አመራሮች አሉ፣ ጋዜጠኞች አሉ፣ የሃይማኖት ጥያቄ ያነሱ ሰዎች አሉ። እነዚህ ሰዎችም እየሄዱ መጠየቅ ነፃ ዜጋነትን የሚያረጋግጥ ነው። እንደምታውቀው ኢትዮጵያ ውስጥ እስረኛን መጠየቅ ሕገ መንግስታዊ መብት ቢሆንም እስረኞቹን ልጠይቅ ስትል ስም ተመዝግቦ ምናምን እያስፈራሩ ነው የሚያስገቡ። ስለዚህ ይህንን ፍርሃት በጥሶ ሄዶ መጠየቅም ይሄ ነው። ስለዚህ ሚሊዮኖች በተለያየ መንገድ ነፃ መሆናቸውን ለማረጋገጥ የሚሄዱበት እንቅስቃሴ ነው፣ እና በዚህ መንገድ ነው ይሄ ነገር እየተመራ ያለው። አሁን እንግዲህ ፊርማውን ባለፈው ሰኔ ወር መጀመሪያ ላይ ከጀመርን በኋላ በሰላማዊ ሰልፍ እንደምናካሄድ ከሰኔ ሰላሳ ጀምረ ነበረ የደሴውን ጎንደር ነበር ሰኔ ሰላሳ ይጀምራል የተባለው። ጎንደር በተለያዩ ቴክኒካል ምክንያቶች ወደ ሰባት በመዞሩ ዛሬ ጎንደር እና ደሴ በአንድ ላይ አድርገዋል። በሁለቱም በኩል በጣም በተሳካ ሁኔታ ተካሂዷል። በጣምም ሰላማዊ ነበር የነበረው፣ በጣም የሚያስደስት ነበር። ስንት ሰው ፈርሟል? እስካሁን ድረስ ፊርማውን ከጀመራችሁ። በተለያየ በኩል ነው የሚፈረመው እና እሱን ገና እንትን አላደረግንም እና ሁሉም መዋቅሮቻችን በየ ሀገር ውስጥ በሙሉ ባሉ መዋቅሮቻችን እየተፈረመ ነው ያለው። እንደተባለው ግን በየቀኑ ይህንን እያደረግን አብዴት ማድረግ ያለብን ይመስለናል። ጥያቄዎቹ በጣም የተደጋገሙ እየመጡ ሲሆነ፣ ግን እቅዳችን በወር አንድ ጊዜ አብዴት ማድረግ ነው ያሰብነው። አቶ ግርማ ለመሆኑ ለምን በዚህ ጊዜ እንዲሆን ወሰናችሁ እነዚህ ሰልፎች እንዲካሄዱ እና ለምን ደግሞ በእነዚህ በሁለቱ ከተሞች እንዲጀመሩ አሰባችሁ? ምንም የተለየ ምክንያት የለውም። አንድ ቦታ መጀመር ስላለበት ከጎንደር ጀመርን እንጂ ምንም የተለየ ነገር የለውም። መዋቅሮቻ ልጆቻችን ያሉበት ቦታ ናቸው። አንዳንዶቹ መዋቅሮች እንዳውም የእኛ ቅደም የእኛ ቅደም ሽሚያ ነበር፣ ግን ያው አንድ መወሰን ስላለብን ከጎንደር እንዲጀመር ወሰንን፣ ከደሴ፣ ከዛ መቀሌ፣ እንደዚህ እያደረግን ነው ያሰብነው እንጂ የተለየ ምንም እንትን የለን። የዚህ የሚሊዮኖች ድምፅ ለነጻነት መርሃ ግብር ዋናው ባለቤት ማን ነው? የትኛው ፓርቲ ነው? አንድነት ነው። በግልጽ የተሰሙ መፈክሮች፣ የተጻፉ መፈክሮች ካሉ ይነግሩኛል አንድ ሁለቱን። እኛ በጣም ብዙ መፈክሮች ነበሩን። አንደኛው ምናልባትም ለመላ ኢትዮጵያ ሕዝብ ኢህአዴግ እያሳሳተ ፕሮፓጋንዳ የሚያዛባቸውን ነገሮች ለመቀየር ብለን በአባይ መገደብ የኢትዮጵያ ሕዝብ እንጂ የግብፅ ይሁንታ አያስፈልገንም የሚል አንድ መፈክር ነበር፣ በእኛ በኩል የተዘጋጀ። ሌላው ሰላማዊ ሰልፍ የማድረግ ነጻነታችን ያለምንም ገደብ ሊከበር ይገባል የሚሉ መፈክሮች ነበሩን። የእምነት ነጻነቶች መከበር አለባቸው የምንላቸው ነበሩ። ከዛ ውጭ ግን ከሰብሳቢው እዛው በነበረበት ሁኔታ ራሱ የሚያመጣቸው ነገሮች በጣም ከኛ በተሻለ ሁኔታ ምርጥ ምርጥ መፈክሮችን እና ብሶቶቹን የሚያሰማበት ነበረ። ለምሳሌ በሀገራችን ፍትህን አፈቀን እያሉ ነበር ሲጀምሩ የነበሩት እና በጉልበት ሀገር አይገዛም እያሉ እያደረጉ ነበረ። ስለዚህ ሀገር በእውቀት መመራት አለበት የሚል ያለውን የመልካም አስተዳደር ችግር የሚያሳይ ነው። ሙስሊም አሸባሪ አይደለም የሚል መልእክቶች ነበሩ። እንደምታውቁት ደሴ አካባቢ በጣም ብዙ ሙስሊሞች አሉ እና ሙስሊም አሸባሪ አይደለም የሚሉ መፈክሮች ነበሩ። በጣም ደስ የሚለው መፈክር ደግሞ የነበረው የሙስሊሙ ጥያቄ የሙስሊም መንግስት መመስረት አይደለም የሚል ነው እና መንግስት ይህንን ነገር በደንብ መውሰድ ያለበት ይመስለኛል እና የተወሰኑ ግለሰቦች እንደ እብድ ይህን የሚያስቡ ከሆነ ይህንን ለጠቅላላው የሙስሊም ህብረተሰብ መገለጫ ተደርጎ መወሰድ የለበትም። ክርስቲያን የክርስቲያን መንግስት እንዲኖር እንደማይፈልገው ሁሉ ሙስሊሞቹም ይሄ ፍላጎታቸው እንዳልሆነ በከፍተኛ ሁኔታ ነው ሲያንጸባርቁት የነበረው እና እነዚህ በጣም ለአብሮነታችን በጣም ጠቃሚ የሆኑ መልእክቶች ነበሩ። አንዳንዶቹን እኛ ያቀድናቸው ሳይሆኑ እነሱ ያመጧቸው ናቸው እና በመጨረሻ ላይ አንድነት፣ እድሜ ለአንድነት አስተነፈሰን እያሉ ሲፎክሩ ነበር እና ምን ያህል ታፍ ነው እንደ አዎ፣ አንድነት ፓርቲያችን መተንፈሻችን እያሉ ነበረ ሲያሰሙ የነበሩት እና ይህ ህዝብ ምን ያህል እንደታፈነ ምን ያህል እየተብሰለሰለ እንደሆነ የሚያደርግ ነው። መንገድ ላይ መጨረሻ አካባቢ እንዲያውም የሰማሁት ነገር የታፈነ ህዝብ ሊያምፅ ይችላል የሚሉ ነገሮችም ነበሩባቸው እና ይህንንም እነሱም ያጡታል ብዬ ገዢዎቻችንም ያጡታል ብዬ አላስብም እና እውነት ነው ህዝቡ መተንፈስ ያስፈልገዋል። ሰሞኑን ይሄ ሰልፍ ረጅም ጊዜ ሆኖታል። ሰሞኑን ይሄ ሰልፍ ሲዘጋጅ አንዳንድ ወከባ የሚመስሉ ነገሮች ከአካባቢው ባለስልጣናት በሰልፉ አስተባባሪዎችና አዘጋጆች ላይ በደሴ አካባቢ ባሉ የአንድነት ተጠሪዎች ላይ ደርሰው ነበር የሚል ነገር ሰምቼ ነበር እና እርሶ እዛው ስለሆነ የሰነበቱት እና በቅርብ ስለሚያውቁት አሁንም እዛው ነው ያሉትና፣ እውነት ነው ይሄ እውነት ነው። እኔ ራሴ ያለሁኝም አንድ አርቲክል ጽፌ ለቅቄ ያለሁኝ እንዴት አድርገው ሲያዋክቡን እንደነበረ ምናምን የነበረበት ሁኔታና መብቴን በኢትዮጵያዊነት የሰጡኝ እንጂ በምክር ቤት አባልነት ያደለም ብዬ የላኩት መሴጃ አለ። እና ስልክ ደውለው እሱን ተዉትና ሌሎቹን አስገቧቸው እያሉ መመሪያ የሚሰጡ በስልክ የሚያዙ ሰዎች አሉ። እኔ በምክር ቤት አባልነቴ የተለየ ፕሪቪሌጅ አይደለም የጠየቁት። በኢትዮጵያዊነቴ ነው ጉዳዩን እየጠየቁት ያለሁት። እነዛም አብረውኝ ያሉት ሰዎች በኢትዮጵያዊነታቸው ነው ጉዳዩን እየጠየቁ ያሉት። እኔ ግን የምክር ቤት አባል ስለሆንኩኝ እሱን ተዉትና ሌሎቹን አስገቧቸው እየተባለ ነው ስንንቀሳቀስ የነበረው። ከዛ በተረፈ ወረቀት ስንበትን አግተው ወስደው ያስሩናል። እኔ አልታሰርኩም። በርግድ እዚህ ያሉት አባሎቻችን ይታሰራሉ። አስረው ግን አያሳድሯቸውም። ያው ስራውን ማደናቀፍ ስለሆነ አላማው። አስመሽተው ይለቋቸዋል። የለጠፍናቸውን ወረቀቶች እየዞሩ ሲቀዱ ያድራሉ። እኔ እንደዚህ አይነት ተልእኮ የሚወስድ የኢህአድግ አባል እንዴት አይነት ሞራል ልና እንዳለው አላውቅም። ሕገወጥ ከሆነ መሪዎች አለን፣ የምንጠየቅ ሰዎች አለን እና በዚህ አግባብ መጠየቅ ሲኖርብን የለጠፍነው ነገር ህገ ወጥ ከሆነ በዛ መስመር መካሄድ ሲገባው እየተደረገ የነበረው ግን ሄደን ስንመጣ አንዳንዱ እኛ በጣም በከፍተኛ ሁኔታ አጣብቀን እንዳያላቅቁት ብለን ስንል እምቢ ሲላቸው ጭቃ ቀብተውት ያድራሉ እና እስኪ እግዚአብሔር ያሳይ። ጭቃ አንስቶ ወረቀት ቀብቶ እንደዚህ አይነት ነገር ማድረግ በመጨረሻ የበየከተማውም እየዞሩ ይሄ አንድ ለአምስት በሚሉት መዋቅራቸው ህገወጥ ሰልፍ ስለሆነ እንዳትወጡ እያሉ ሲቀሰቅሱብን ነበር እና የደሴ ህዝብ ይህንን ሁሉ ተቋቁሞ ነው እና የነጻነት ጀግና መሆኑን ያረጋገጠው እና የሚሊዮኖች ድምጽ ለነጻነት የሚለውን በአንድ ደረጃ ከፍ ያደረገው። አሁን ግን ታስረው የሚገኙ ሰዎች የሉም የእናንተ አባላት የሆኑ አሁን እኔ ባለኝ መረጃ እዚህ ደሴ ውስጥ የለም። የታሰ የታሰረ ሰው አለ ጎበዝ? ማንም የለም፣ እዚህ የታሰረ የለም። ግጭቶች እንደዚህ አይነት በፍጹም ምንም አይነት ግጭት አልነበረም። በጣም የሚያስደስት በዛ ሁሉ ስሜት ውስጥ የነበረ ሰው በሰላምና በሰላም ነው የተጠናቀቀው እና የደሴ አስተባባሪዎችም ተሰብስበው መግለጫ አውጥተዋል። ህዝቡን እናመሰግናለን። ቀጣይ ሀሳባችሁ ምንድን ነው? አቶ ግርማ እስከ መስከረም ወር መጀመሪያ ድረስ በፕሮግራም የተያዙትን ነገሮች እንቀጥላለን። በጣም አመሰግናለሁኝ። ደህና ምሹ። ጎንደር ላይ የተካሄደውን ሰልፍ አስመልክቶ አስተባባሪዎቹን አግኝቻ አነጋግሬ ነበር። አቶ ዘካርያስ የማነ ብርሃን፣ እሺ በቅድሚያ አመሰግናለሁ። ዘካርያስ የማነ ብርሃን የአንድነት ብሔራዊ ምክር ቤት ሰብሳቢ እንዲሁም የዚህ የሚሊዮኖች ድምጽ ንቅናቄ የክልሎች የመምሪያ ኃላፊ እኔ ጎንደር ከተማ ነኝ ያለሁት። ዛሬ ሰልፉን አከናውነን ጎንደር ነኝ አሁን ያለሁት አልወጣሁም። ምን ይመስል ነበር ሰልፋችሁ? ሰልፋችን በእጅጉ ደማቅ ነበረ። ከፓርቲያችን ጽህፈት ቤት ሶስት ሰዓት ተኩል ተነስተን በዋና ዋና አደባባዮች ጉዞዎቻችንን አድርገን ስድስት ሰዓት ከሩብ ላይ መድረሻ ቦታችን ማለትም አብዮት አደባባይ ላይ ደርሰን ተገቢውን መልእክት ካስተላለፍን በኋላ በከባድ ዝናብ ፕሮግራማችን ሰዎችን ልንጨርስ አንድ አስር ደቂቃ ሲቀረው ሊቋረጥ ችሏል። በሰልፋችን ላይ እንግዲህ የነበረውን አፈና፣ የጸጥታ ኃይሎች ያደረጉትን ጫና፣ የቀበሌ መስተዳድሮች ያደረጉትን ጫና፣ ልዩ ልዩ የመንግስታዊ አካላቶች ሁሉ ያደረጉትን አፈና ተቋቁሞ ከሀያ እስከ ሀያ አምስት ሺህ የሚገመት የጎንደር ነዋሪ ህዝብ ተገኝቷል ብለን እንገምታለን። ይሄ ነገር ለእውነት የቀረበ ነው ብሎ ያስባሉ? አሁን የጠሩልኝ ቁጥር በዚህ ጉዳይ ላይ ምንም ልትጠራጠር አይገባም። እኔም ኃላፊነት ያለብኝ ሰው ነኝ። በትክክል ለሱ ማረጋግጥልህ። ምንድን ነበረ የያዛችሁት መፈክር ጸረ ሽብርተኛ ህጉ በአስቸኳይ ይሰረዝ የፖለቲካና የህሊና እስረኞች በአስቸኳይ ይፈቱ መንግስት ለተፈጠረው የኑሮ ውድነት ተጠያቂ ነው የሚሉ በዚህ አይነት የመሳሰሉ መሪ መፈክሮች ነበሩ በሰላም ነው የተጠናቀቀው ሰልፉ ሰልፉ በፍጹም ኢትዮጵያዊ ጨዋነት ያለምንም እንከን በሰላም ነው የተጠናቀቀው ይህንን ስል ህግን በ መንግስት በኩል ከፍተኛ የሆነ በደልና ነውር የተፈጸመብን መሆኑን ግን ሳልገልጽላ አላልፍም። ምን ተፈጸመ? የተፈጸመው አንደኛ እኔ የዚህን ፍቃድ የስብሰባውን ጉዳይ በተመለከተ፣ ሰላማዊ ሰልፉን በተመለከተ ጎንደር ከተማ ከገባሁበት እለት ጀምሮ ከመስተዳድሮ አካላት ጋር ለመገናኘት ያደረግኩት ጥረት አልተሳካም። እንደ አጋጣሚ ከንቲባ ጽሕፈት ቤት ሄጄ የከንቲባውን ጸሐፊ አግኝቻቸው እንደ ውሻ ነው አበሻቅጠው ከቢሮቸው እንድባረር ያደረጉኝ እንዲሁም ደግሞ ይዤ የመጣሁትንም ደብዳቤ አልተቀበሉኝም። በአጠቃላይ የከተማው ጽህፈት ቤት ምንም አይነት ትብብር እና አስፈላጊውን እገዛ አላደረገልንም። ከዛ ቀጥሎ የተደረገው በሙሉ የከተማው የከንቲባ ጽህፈት ቤት ያደረገው የቀበሌ መስተዳደር አባላትን፣ የወረዳ መስተዳደር አባላትን፣ የጸጥታ ሀይሎችን በሙሉ ፖስተር ማስገንጠል እንደገናም ደግሞ ህዝቡ ወደ ሰላማ ሰልፉ እንዳይወጣ በየቤቱ ታጣቂዎች በማሰማራት እንዳትወጡ ልጆቻችሁ ቢወጡ ይገደላሉ የሚል ማስፈራሪያና ዛቻ በማድረግ ሰላማዊ ሰልፉ የደመቀ እንዳይሆን ጥረት አድርገውብናል በዚህ ከፍተኛ ግፍ ዲሞክራሲያዊ የሆነ አሰራር ፈጽመውብናል ለመሆኑ የተፈጠረ ግጭት ነበረ ከአካባቢው ባለስልጣናት ጋር በዚህ በኩል ምንም አይነት ግጭት አልነበረም። የታሰሩ ሰዎች አሉ የሚል ሰምቼ ነበረ። እውነት ነው፣ እሱ በትክክል እውነት ነው። ስማቸውን አሁን ልጠቅስልህ አልችልም። ቦታው ሩቅ ነው። ነገር ግን ጨለማ ላይ ነው ቦታ ያለሁት። ነገር ግን ጎንደር ከተማ ሁለት፣ ምዕራብ አርማጭሆ አራት፣ እንዲሁም ሌላ ቦታም እንደዚሁ አንድ አለ። በአጠቃላይ ስምንት ሰዎች በእስር ላይ ይገኛሉ። ሁለቶቹ ግን አንዱ ራሶ አምልጦ ከእስር ቤት ሌላው ደግሞ አንዱ ተለቆ ሁለቶቹ ኦልሬዲ ከእስር ቤት ተፈተዋል ማለት እንችላለን። በድምሩ ግን በአሁኑ ሰዓት ስምንት ሰዎች ከዚህ ከሰላማዊ ሰልፉ ጋር በተያያዘ የፓርቲው የዚህ የዞኑ አመራሮች እስር ላይ ይገኛሉ። አንድ አመለጠ ያሉኝና ሁለት ተለቀቁ ያሉኝን ሳይጨምር ነው ስምንት ሰው ስምንት ሰው በእስር ላይ ያሉ፣ ሁለት ሰዎች የተለቀቁ ማለቴ ነው። አመለጠ ያሉኝ ሰው እንዴት ነው የሚያመልጠው? ምን ማለት ነው ማምለጥ ማለት? እሱን ነው አሁን በቂው መረጃ የሌለኝ ግን ኦልሬዲ በስር በቁጥጥር ስር ውሎ እንደነበር መረጃው አለኝ ሆኖም ግን አሁን እስር ውስጥ እንደሌለ መረጃውም ደርሶኛል። ቀጣይ ሀሳባችሁ ምንድን ነው፣ አቶ ዘካሪያዝ ቀጣይ ሀሳባችን የዚህ የሚሊዮኖች የነፃነት የነጻነት ድምፅ ንቅናቄ ለሚቀጥሉት ሶስት ወራት የአሁኑንም ወር ጨምሮ የሚከናወን መሆኑን ቀድሚያ ለሚዲያዎች አሳውቀናል። በዚህ መርሃ ግብራችን መሰረት በደቡብ ኢትዮጵያ አዋሳ፣ ጅንካ፣ ወላይታ እንደዚሁ የሰላማዊ ሰልፍና የጸረ ሽብር ሕጉ በአስቸኳይ ይሰረዝ የሚል የፊርማ ስነ ስርአቶችን እናከናውናለን። እንዲሁም ደግሞ በመቀሌም እንደዚሁ ታላቅ ሰላማዊ ሰልፍ በሚቀጥሉት ጊዜያቶች እናከናውናለን። ይሄ እንግዲህ እስከ ለሶስት ወር ያህል በተከታታይነት የምናከናውነው አበይት ተግባራችን ነው። አመሰግናለሁኝ አቶ ዘካርያስ። እኔም በጣም በጣም ከልብ አመሰግናለሁ እግዚአብሔር ይስጥልኝ። ዘርዘር ያሉና የሌሎችም ኃላፊዎችና ባለስልጣናትን ሀሳቦች የያዙ ዘገባዎችን በመጪዎቹ ቀናት እናቀርባለን። you're oh,